የዲ ደብልዩ ዜና በመጀመሪያም ዋና ዋና ዜና። ባለፈው ዓመት በኢትዮጵያ ከ2700 በላይ በግጭቶች ውስጥ ወሲባዊ ጥቃቶች መፈጸማቸውን የሰብአዊ አገልግሎት አቅራቢዎች እንደመዘገቡ የተባበሩት መንግሥታት ሪፖርት አሳየ። ከሶማሊያ መገንጠሏን ላወጀችው ሶማሌላንድ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ እውቅና እንዲሰጡ አሜሪካዊው ሴናተር ቴድ ክሩዝ ጥያቄ አቀረቡ። በፓኪስታንና በሕንድ የጣለ ከባድ ዝናብ ያስከተለው ጎርፍ 260 ገደማ ሰዎች ገደለ። እስራኤል በኃይል በያዘችው በምዕራባዊ ዮርዳኖስ ወንዝ ዳርቻና ምስራቃዊ ኢየሩሳሌም መካከል በሺዎች የሚቆጠሩ የአይሁድ የመኖሪያ ቤቶች ለመገንባት የያዘችው ውጥን ዓለም አቀፍ ሕግ እንደሚጥስ የተባበሩት መንግስታት የሰብአዊ መብቶች ቢሮ አስጠነቀቀ። የአሜሪካው ፕሬዝደንት ዶናልድ ትራምፕ እና የሩሲያው አቻቸው ቭላዲሚር ፑቲን ከጥቂት ሰዓታት በኋላ በአላስካ ይገናኛሉ ተብሎ እየተጠበቀ ነው። ዜናው በዝርዝር በኢትዮጵያ ባለፈው ዓመት በ71 ልጃገረዶች፣ 29 ሴቶችና ሁለት ወንዶች ልጆች ላይ ከግጭት ጋር የተያያዘ ወሲባዊ ጥቃት መፈጸማቸውን የተባበሩት መንግስታት እንዳረጋገጠ የዋና ጸሐፊው አንቶኒዮ ጉቴሬዝ ሪፖርት አሳየ። የሰብአዊ አገልግሎት አቅራቢዎች በአንጻሩ ከ1536 ሴቶች፣ 1080 ልጃገረዶች፣ 61 ወንዶች ልጆችና ከ24 ወንዶች ጋር የተያያዙ ወሲባዊ ጥቃት ጉዳዮች መመዝገባቸውን ሪፖርቱ ይፋ አድርጓል። ሪፖርቱ እንደሚለው ግጭት የማቆም ስምምነት በኢትዮጵያ ፌዴራል መንግስትና በህወሀት መካከል ከተፈረመ በኋላ በትግራይ ክልል መገለልን በመስጋት በበቀል ፍራቻና በተስፋ መቁረጥ ምክንያት የተፈጸሙ ወሲባዊ ጥቃቶችን ተከታትሎ ሪፖርት ማድረግ ፈታኝ ሆኗል። በአማራና በኦሮ ኦሮሚያ ክልሎች በመካሄድ ላይ የሚገኙ ግጭቶች ሰላማዊ ሰዎችን እያፈናቀሉ ለከፍተኛ ወሲባዊ ጥቃት ስጋት ተጋላጭ ማድረጋቸውን አመታዊው ሪፖርት አትቷል። በኢትዮጵያ ግጭቶች የተሳተፉ ሁሉም ወገኖች በተፈጸሙት ወሲባዊ ጥቃቶች እጃቸው እንዳለበት ሪፖርቱ አጋልጧል። በመካሄድ ላይ የሚገኙ ግጭቶች በፍትህ ስርዓቱና በህግ አስከባሪዎች ላይ ተጽዕኖ አሳድሯል። በትግራይ ክልል ወሲባዊ ጥቃት የተፈጸመባቸው ሰዎች በህግ አስከባሪዎች ላይ እምነት በማጣታቸው የተፈጸመባቸውን ሪፖርት ለማድረግ እንደሚያንገራግሩ ዘገባው ያሳያል። የኢትዮጵያ መንግስት ወሲባዊ ጥቃት የተፈጸመባቸው ተጎጂዎች እውነቱን የማወቅ ፍትሕና ካሳ የማግኘት እንደዚሁም ጥቃቱ እንደማይደገም ማስተማመኛ የሚሰጡ መብቶቻቸውን የሚያረጋግጡ አጥፊዎችን ተጠያቂ የሚያደርጉ የሽግግር ፍትህ እርምጃዎችን ተግባራዊ እንዲያደርግ የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬዝ ጥሪ አቅርበዋል። ትላንት ሐሙስ ይፋ የተደረገው የዋና ጸሐፊው ሪፖርት በጎርጎሮሳዊ 2024 በዓለም ዙሪያ በግጭቶች ውስጥ የተፈጸሙ ወሲባዊ ጥቃቶችን በዝርዝር ያቀረበ ነው። በሪፖርቱ መሠረት በግጭቶች ውስጥ የሚፈጸም ወሲባዊ ጥቃት ባለፈው ዓመት 25 በመቶ ጨምሯል። አብዛኞቹ ወሲባዊ ጥቃቶች በማዕከላዊ አፍሪካ ሪፐብሊክ፣ ኮንጎ፣ ሄይቲ፣ ሶማሊያና ደቡብ ሱዳን የተፈጸሙ ዓመታዊው ሪፖርት አሳይቷል። ሁለት ወራት ባልሞላ ጊዜ ውስጥ የተሻለ ኑሮ ፍለጋ ስደት የገቡ 15 ሺህ ገደማ ኢትዮጵያውያን ከጅቡቲ መመለሳቸውን የተባበሩት መንግስታት የፍልሰተኞች መርጃ ድርጅት ወይም አይኦኤም አስታወቀ። ከሚያዚያ 17 እስከ ሰኔ ሁለት ወደ ኢትዮጵያ ከተመለሱት መካከል ነፍሰ ጡርና የሚያጠቡ እናቶች፣ ያለ አጃቢ የተጓዙ ልጆችና አረጋውያን ጭምር ይገኙበታል። የተባበሩት መንግስታት የፍልሰተኞች መርጃ ድርጅት ያነጋገራቸው ሁለት ተመላሾች በቀያቸው በተፈጠረ ድርቅ በግጭትና ለመረጋጋት ምክንያት ለመሰደድ መገደዳቸውን ተናግረዋል። ወጣቶቹ የተሻለ የስራ እድል ፍለጋ ወደ ጅቡቲ ቢያቀኑም አልተሳካላቸውም። ያሰቡት የከሸፈ ወደ ትውልድ ሀገራቸው ሲመለሱ የነተበ ቦርሳ ያነገቡ የውሃ ኮዳ ያንጠለጠሉና የተሻለ ነገር ይገኛል የሚል ተስፋ የሰነቁ በደወሌ በኩል ወደ ጅቡቲ በድካም ዝለው በዝግታ ሲጓዙ እንደሚታዩ የተባበሩት መንግስታት የፍልሰተኞች መርጃ ድርጅት ዛሬ አርቢያ ያወጣው ዘገባ ይጠቁማል። በአማራ ክልል ምስራቅ ጎጃም ዞን ቢቡኝ ወረዳ ባለፉት ቀናት በተከታታይ በረዶ ቀላቅሎ የጣለ ከባድ ዝናብ በደረሱና በቡቃያ ሰብሎች ላይ ጉዳት ማድረሱን ገበሬዎችና የአካባቢው አስተዳደር ባለስልጣን ተናገሩ። ጉዳት የደረሰባቸው በወረዳው የሚገኙት ደብረ ዘይት፣ ኩችት አምባ፣ አማርሳና ደብረ መድኃኒት የተባሉ ቀበሌዎች ናቸው። የደብረ ዘይት ኩችት ነዋሪ የሆኑት ገበሬ አቶ ድረስ አላምር የደረሰውን ጉዳት እንደሚከተለው አብራርተዋል። በቆሎ፣ ባቄላ፣ ገብስ፣ በርበሬና አትክልትና ፍራፍሬና የሰብል ጉዳት ያደረ ማለት ነው በቆሎ ሁለት መቶ ሰላሳ አምስት ነጥብ ስምንት ሁለት አምስት ሄክታር ባቄላ አርባ ዘጠኝ ሄክታር ላይ ገብስ ስልሳ አራት ነጥብ ሁለት ሄክታር ላይ በበሬ ስምንት ሄክታር ላይ አትክልትና ፍራፍሬ በቁጥር አርባ ሁለት ሺህ አራት መቶ ሀምሳ በጠቅላላው አምስት መቶ አምስት ነጥብ ሰባት አምስት ሄክታር ላይ የተዘራ ሰብል አስራ ዘጠኝ ሺህ ሁለት መቶ ስድስት ሄክታር ላይ ጉዳት አድርሰዋል። በምስራ በምስራቅ ጎጃም ዞን የቢቡኝ ወረዳ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ሞኝነት ጋሹ ከነሐሴ አምስት እስከ ነሐሴ ስምንት በተለያዩ ቀበሌዎች በጣለው ከባድ ዝናብ በአምስት መቶ ሄክታር ላይ የነበረ የደረሰ ሰብልና ከአስራ ዘጠኝ ሺህ ሄክታር በሚበልጥ ማሳ ላይ የነበረ የነበረ ቡቃያ ማውደሙን ተናግረዋል። ከምሽቱ አንድ ሰዓት አካባቢ ጀምሮ በረዶ የቀላቀለ ዝናብ ጥሎ በርካታ ሰብል አውድሟል። ገብስ፣ ስንዴ፣ በቆሎ፣ ባቄላ፣ አተር፣ እነዚህን እና ጤፉንም ከጥቅሙች ነው ያድርጎት ጤፍም አልፎ አልፎ አለ። መሬቱን ቆፍሮ ነው የበላው እና ሁለት ሰው ቤት ላይም መብረቅ ጥሎ ያው አደጋ አላደረሰም እንጂ ሶላሩ ላይ ጥሏል። በጠን እዚህ ጠቅላላ የቀበሌው ህዝብ ከአስራ አራት ጎጥ በላይ ነው የተጎድቶ ያ ሁሉ ተሰብስቦ ወረዳ ሄዶ የወረዳ ባለሙያ መቶ ያንን በአማራ ክልል ሰሜንና ደቡብ ጎንደር ዞኖች ውስጥ በሚገኙ አንዳንድ አካባቢዎች በተቃራኒው በተያዘው ክረምት ዝናብ ባለመጣሉ ሰዎችና እንስሳት ለከፍተኛ ችግር መጋለጣቸውን የዶችቨለው ዓለምነው መኮንን ዘግቧል። ከሶማሊያ መገንጠሏን ላወጀችው ሶማሌላንድ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እውቅና እንዲሰጡ አሜሪካዊው ሴናተር ቴድ ክሩዝ ጥያቄ አቀረቡ። ክሩዝ ትላንት ሐሙስ ለፕሬዚዳንቱ በጻፉት ደብዳቤ ለዩናይትድ ስቴትስ ወሳኝ የደህንነትና የዲፕሎማሲ አጋር ሆና ብቅ ብላለች ላሏት ሶማሌላንድ ለምን አሜሪካ እውቅና ልትሰጥ እንደሚገባ ምክንያቶቻቸውን ዘርዝረው አቅርበዋል። ሶማሌላንድ ከእስራኤል ጋር ግንኙነቷን ለማጠናከር ፍላጎት እንዳላትና የጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስት በፕሬዝደንት ዶናልድ ትራምፕ አሸማጋይነት ከአረብ ሀገራት ጋር ያለውን ግንኙነት ለማሻሻል ለተፈራረመው የአብርሃም ስምምነት ድጋፍ መስጠቷን ጠቅሰዋል። ክሩዝ ለትራምፕ በጻፉት ደብዳቤ ከአደም ባህረ ሰላጤ ዳርቻ ሶማሌላንድ ለአሜሪካ ወታደራዊ የጦር ሰፈር ለመስጠትና አንገብጋቢ በሚባሉ ማዕድናት ረገድ ስምምነት ለመፈራረብ ምክረ ሀሳብ እንዳቀረበች ገልጸዋል። ፕሬዚደንት ዶናልድ ትራምፕ ባለፈው ሳምንት ሶማሌላንድ ያቀረበችውን የእውቅና ጥያቄ መንግስታቸው እየተመለከተው እንደሚገኝ ተናግረው ነበር። ትራምፕ ወደ ዋይት ሃውስ ከተመለሱ በኋላ የሶማሌላንድን ሉዓላዊነት የምትቃወመው ሶማሊያ አሜሪካ እውቅና እንዳትሰጥ ግፊት ማድረግ ጀምራ ነበር። ይህ ዶይቼ ፍለ ነው። እስራኤል በኃይል በያዘችው በምዕራባዊ ዮርዳኖስ ወንዝ ዳርቻና ምስራቃዊ ኢየሩሳሌም መካከል በሺዎች የሚቆጠሩ የአይሁድ የመኖሪያ ቤቶች ለመገንባት የያዘችው ውጥን ዓለም አቀፍ ሕግ እንደሚጥስ የተባበሩት መንግስታት የሰብአዊ መብቶች ቢሮ አስጠነቀቀ። እቅዱ ተግባራዊ ከሆነ በአቅራቢያው የሚገኙ የፍልስጤማውያንን በግዳጅ ለመፈናቀል እንደሚዳርግ ቢሮው ስጋቱን ዛሬ አርብ ገልጿል። ቀኝ አክራሪው የእስራኤል የፋይናንስ ሚኒስትር ቤዛሌል ስሞትሪች ለረዥም ዓመታት ሲጓተት የቆየውን የሰፈራ መርሃ ግብር ለማስቀጠል ትናንት ሐሙስ ዝተው ነበር ስሞትሪች እቅዱ ተግባራዊ ሲሆን የፍልስጤን መንግስትን የማቆም ሐሳብን ይቀብረዋል ሲሉ ተደምጠዋል የሰፈራ እቅዱ ምዕራባዊ ዮርዳኖስ ወንዝ ግዛትን ወደ ተነጣጠሉ መንደሮች እንደሚበታትን የገለጹት የተባበሩት መንግስታት የሰብአዊ መብቶች ቢሮ ቃል አቀባይ ይህ አንድ አካባቢን በጉልበት የተቆጣጠረ ኃይል ሌሎችን አፈናቅሎ የራሱን ሰዎች የማስፈር የጦር ወንጀል እንደሚሆን አስጠንቅቀዋል ምዕራባዊ ዮርዳኖስ ወንዝ ዳርቻና ምስራቃዊ ኢየሩሳሌም ውስጥ በሚኖሩ ከ2.7 ሚሊዮን ፍልስጤማውያን መካከል 700 ሺህ እስራኤላውያን እንደሚኖሩ ሬውተርስ ዘግቧል። እስራኤል ምስራቃዊ ኢየሩሳሌምን ከ45 አምስት ዓመታት በፊት በኃይል ብትገነጥልም በበርካታ ሀገራት እርምጃው ይሁንታ አላገኘም። በፓኪስታንና በህንድ የጣለ ከባድ ዝናብ ያስከተለው ጎርፍ ሁለት መቶ ስልሳ ገደማ ሰዎች ገደለ። በሰሜናዊ ፓኪስታን የበረታው ዝናብ የመሬት መንሸራተትና ድንገተኛ ጎርፍ አስከትሏል። የፓኪስታን ብሔራዊ የአደጋ አስተዳደር ባለስልጣን ባለፉት 24 ሰዓታት የሟቾች ቁጥር ወደ 194 ማሻቀቡን ዛሬ አርብ ይፋ አድርጓል። ተራራማ በሆነው ካይበር ፓክቱን ዋካ ግዛት ብቻ 180 ሰዎች መሞታቸውን ባለስልጣኑ ያወጣው መረጃ ይጠቁማል። በዚሁ ግዛት ዛሬ አርብ በጎርፍ ተከበው መውጫ መግቢያ ያጡ ሰዎች በመታደግ ላይ የነበረ ሄሊኮፕተር ተከስክሶ ሁለት ፓይሎቶችን ጨምሮ አምስት የበረራ ሰራተኞች መሞታቸውን አሊ አሚን ጋንዳፑር የተባሉ የአካባቢው ባለስልጣን አስታውቀዋል። በህንድ ካሽሚር ግዛት ቢያንስ 60 ሰዎች የሞቱ ሲሆን 200 ሰዎች የገቡበት አልታወቀም። የአካባቢው ባለስልጣናት ደብዛቸው ከጠፋ ሰዎች መካከል አብዛኞቹ በጎርፍ ተወስደው ሊሆን እንደሚችል ስጋት አላቸው። ተፈጥሮ እየፈተነችን ነው ያሉት የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ የሀገራቸው 79ኛ የነጻነት በዓል ሲከበር ባሰ ት ንግግር ባለፉት ቀናት የመሬት መንሸራተት የደመና ፍንዳታና ሌሎች የተፈጥሮ አደጋዎች መከሰታቸውን ተናግረዋል። የአሜሪካው ፕሬዝደንት ዶናልድ ትራምፕ እና የሩሲያው አቻቸው ቭላድሚር ፑቲን ከጥቂት ሰዓታት በኋላ በአላስካ ይገናኛሉ ተብሎ እየተጠበቀ ነው። ትራምፕ ወደ አላስካ ከማቅናታቸው በፊት የቭላድሚር ፑቲን የቅርብ አጋር እንደሆኑ ከሚነገርላቸው የቤላሩስ ፕሬዝደንት አሌክሳንደር ሉካሼንኮ ጋር በስልክ አውርተዋል። ፑቲን በዩክሬን የሚካሄደውን ጦርነት ለማብቃት ካልተስማሙ ከባድ መዘዝ እንደሚጠብቅ ቸው ትራምፕ ከዚህ ቀደም የሰጡትን ዛቻ ዛሬም ወደ አላስካ ለማቅናት ኤርፎርስ ዋን ተብሎ የሚጠራውን ፕሬዚዳንታዊ አውሮፕላን ሲሳፈሩ ደግመውታል። ከሩሲያው ፕሬዝደንት ጋር በግዛት ልውውጥ ጉዳይ ላይ እንደሚወያዩ ያረጋገጡት ዶናልድ ትራምፕ የመጨረሻ ውሳኔ ግን የዩክሬን እንደሚሆን ለጋዜጠኞች ተናግረዋል። ፕሬዚደንት ቭላድሚር ፑቲን ወደ አላስካ ከማቅናታቸው በፊት ማጋዳን ወደተባለች ከተማ ጎራ ብለው በሁለተኛው የዓለም ጦርነት አሜሪካና ሶቪየት ሕብረት ለነበራቸው ትብብር በተዘጋጀ መታሰቢያ የ አበባ ጉንጉን ማስቀመጣቸውን የሀገሬው መገናኛ ብዙሀን ዘግበዋል። በሩሲያና በዩክሬን መካከል የሚካሄደውን ጦርነት የሚያበቃበት ስልት ላይ ያተኩራል ተብሎ በሚጠበቀው በዚህ የሁለቱ መሪዎች ውይይት ኪየቭ አተሳተፍም። የዩክሬን ፕሬዝደንት ቮሎዶሚር ዜሌንስኪ ስብሰባው ወደ ፍትሐዊ ሰላም የሚመራ ሀቀኛ መንገድ የሚከፍት ሊሆን እንደሚገባ ገልጸዋል። ጦርነቱን የማብቂያ ጊዜ ነው፣ ሩሲያ ተጓዳኝ እርምጃ መውሰድ አለባት ያሉት ዜሌንስኪ በአሜሪካ ተስፋ እንደጣሉ አስታውቀዋል። የሩሲያ ውጭ ጉዳይ ሚኒስትር ሰርጌ ላቭሮቭ የሀገሪቱ ቀጥተኛ ኢንቨስትመንት ፈንድ ኃላፊ ኪሪል ዲሚትሪቭ፣ የፋይናንስ ሚኒስትሩ አንቶን ሴሎዋኖቭን ጨምሮ በርካታ የሀገሪቱ ከፍተኛ ባለስልጣናት አስቀድመው ትላንት ሀሙስ በአላስካ ከምትገኘው አንቾራጅ ከተማ ደርሰዋል። ይህ ዶይቸ ቨለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ ባለፈው ዓመት በኢትዮጵያ ከ2700 በላይ በግጭቶች ውስጥ ወሲባዊ ጥቃቶች መፈጸማቸውን የሰብአዊ አገልግሎት አቅራቢዎች እንደመዘገቡ የተባበሩት መንግሥታት ሪፖርት አሳየ። ከሶማሊያ መገንጠሏ ላወጀችው ሶማሌላንድ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እውቅና እንዲሰጡ አሜሪካዊው ሴናተር ቴድ ክሩዝ ጥያቄ አቀረቡ። በፓኪስታንና በህንድ የጣለ ከባድ ዝናብ ያስከተለው ጎርፍ 260 ገደማ ሰዎች ገደለ። የአሜሪካው ፕሬዝደንት ዶናልድ ትራምፕና የሩሲያዋቻቸው የሩሲያ ቭላድሚር ፑቲን ከጥቂት ሰዓታት በኋላ በአላስካ ይገናኛሉ ተብሎ እየተጠበቀ ነው። ዜናው በዚሁ አበቃ። ጠና ይስጥልኝ።